ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያውያን ጋር ተዋውቀው መልካም ባልንጀራ ሆነው ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያ ከተዋወቁ ዘንድሮ መቶኛ ዓመታቸውን ደፈኑ። ይህም በማስመልከት በሀገር ቤት የቲያትሩን ዘርፍ ጉዞ የሚያወሱ የገጠሙ ተግዳሮቶቹንና መፍትሄውን የሚጠቁሙ መርሃ ግብሮች በመከናወን ላይ ይገኛሉ። በርካታ ከያንያን በስደት በሚኖሩባት ዩናይትድ ስቴትስም ይህ መርሃ ግብር ቀጥሎ ከሰሞኑ በዋሽንግተን ዲሲና አቅራቢያው በሚገኘው ሞንት ጎመሬ ኮሌጅ የቲያትር አዳራሽ ውስጥ ልዩ ዝግ ግጅት ተስተናግደዋል። ዛሬ በመርሃ ግብሩ ላይ ካገኘናቸው ከያንያን ጋር ያደረግነውን ቆይታ ከመድረኩ ድግስም የተወሰነውን እናሰማችኋለን። አስቀድመን ከአዘጋጅ ኮሚቴው አባል አንዱ ከሆነው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ጋር ያደረግነውን ቆይታ እናሰማችኋለን። አበበ አስቀድሞ መርሃ ግብሩ ስለሰነቀው ዓላማ፣ ይህንም ብሎናል። እንግዲህ ይሄ ዛሬው ዝግጅት አዲስ አበባ የተጀመረው ስለ ቲያትር በሚል በሀገራችን ውስጥ ያለው የቲያትር እንቅስቃሴ እየገጠመው ያለውን የመዳከም ሁኔታ መልሶ እንዲያንሰራራና የቲያትር እድገት ወደፊት የሚያንሰራራበት ሁኔታ ለመፍጠር የተጀመረ እንትን ነበር እንቅስቃሴ ነበረ። የዛ ቀጣይ ክፍል እዚህ በአሜሪካ የሚገኙ ደግሞ በጣም በርካታ የኪነ ጥበብ ባለሙያዎች አሉ። ያንን ስሜት ወደ አሜሪካ አምጥተን እዚህ ሀገር የሚያለውን ስሜት የበለጠ የማንቀሳቀስ እና እዚህ አካባቢ ያሉ አርቲስቶች ደግሞ በጋራ ተቀናጅተን ወደፊት ልንሰራ የምንችልበትን መንገድ ለማመቻቸት የተዋቀረ ኮሚቴ ነበረ። በዛ ኮሚቴ ውስጥ ከአስተባባሪዎች ውስጥ አንዱ ነኝ እና የዛሬው ዝግጅታችን የኢትዮጵያ ዘመናዊ ቲያትርን አንድ መቶኛ ዓመት በሰሜን አሜሪካ ካናዳና አሜሪካ ያሉ አርቲስቶች በጋራ ሆነው የሚያከብሩበት ወደኋላ ተመልሰን እንደምታየው በተለያዩ ኤግዚቢሽኖችና በጥናታዊ ጽሁፎች እስካሁን የቲያትር ታሪክ የምንዘክርበት፣ ዛሬ ላይ ቆመን ደግሞ ዛሬ ላይ ያለን ተግዳሮትና ችግሮች ምንድን ናቸው ብለን የምንወያይበት፣ ከዛም አልፈን ነገስ ከዚህ በኋላ ይሄ ቲያትር መንቀዛቀዝ ተመልሶ ተስተካክሎ ነገሮች ተስተካክለ ወደፊት የሚጓዙበትን ሁኔታ ለማመቻቸት ምን ማድረግ አለብን ብለን የምንወያይበት ቀን ነው እና እንግዲህ ዛሬ እንዳየው በጠዋቱ ፕሮግራማችን ሞሮፍ የውይይት እና የፓነል ዲስከሽን አይነት ነገሮች ነው የነበሩት። ከሰዓት በኋላ ደግሞ ከህዝቡ ጋር የተለያዩ በተለያዩ ዘመናት የተሰሩ ቲያትሮችን አቅርበን ከህዝቡ ጋር የምናሳልፍበትና የምናከብርበት ሁኔታ ይኖራል። እንግዲህ ኢትዮጵያ ውስጥ የተጀመረ የቲያትርን ከኢትዮጵያውያንና ኢትዮጵያ ጋር የተዋወቀበትን መቶኛ ዓመት የማክበር ስነ ስርዓት እየተካሄደ ይገኛል። በዚህ ሂደት ውስጥ ምናልባት የቲያትርን ሚና ልናነሳ ብንችል፣ ለኢትዮጵያና ኢትዮጵያውያን በምን በምን መልኩ መልካም የሚባል ሚና ተጫውተዋል ወይም ጥቅም ሰጥቷል ማለት ይቻላል? በጣም ጥሩ። ቲያትር የማንነት መለኪያን መገለጫ ነው። ቲያትር ምናየውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለውና ከጣሊያን ወረራ ከሀገር ፍቅር ቲያትር እንቅስቃሴ ጀምሮ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋዊ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያዩ ፖለቲካል አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ውጭ ጦርነቶች በምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን፣ የማስጨበጥ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤች አይ ቪ በለው ስለ ሳኒቴሽንና ስለ ሄልዝ በለው ስለተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ይሄ ህይወት እያንዳንዱን ዘመን በ1960ዎቹ፣ 1970ዎቹ፣ 1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው። አንፎርቹኔትሊ አሁን ዲስ ዘ ላስት አዶ ነው አስር ዓመት ምናልባት የኪነ ጥበቡ ትሬንድ ተቀየረ። ፊልሞች እየተበራከቱ መጡ። ቲያትር እንደ ቲያትር ሙያ የሚከበርበት ጊዜ ጠፍቶ ሞሮ ነገሮች ኮሜርሻላይዝ ወደ መሆኑ ገንዘብ ወደ ገንዘብ የመሄድ ጉዳይ መጣ። እንደገና ደግሞ የኮቪድ በተለይ የኮቪድ መጥቶ ነገሮችን ማቀዛቀዙ ወይም የመሰባሰብ የሚባሉትን ነገሮች ማጥፋቱ ከባድ ነበር። ከዛ በተጨማሪ ደግሞ ቲያትርን ያገናዘበ ወጥ የሆነ ፖሊሲ ያለመኖሩ የራሱን ጫና ፈጥሯል። ስለዚህ በሀገራችን ታሪክ ውስጥ ቲያትር ጉልህ ሚና አለው፣ ግን በአሁኑ ሰዓት ለቲያትር እየተሰጠ ያለው ትኩረት በቂ አይደለም። ስለዚህ ዋናው ዓላማችን ያንን ስሜት እና ያንን ትኩረት መልሶ ማስነሳት። አበበ፣ እንግዲህ እንደምታውቀው እዚህ አሜሪካን ሀገር ዩናይትድ ስቴትስ ውስጥ በርካታ በኪነ ጥበቡ አለም ውስጥ ያለፉ በተለይ ደግሞ ከቲያትር ዘርፍ የመጡ ባልደረቦች ይኖራሉ። እዚህ የሚኖሩት የኪነ ጥበብ ባልደረቦች ምን አይነት በጎ የሚባል አስተዋጽኦ ሊሰጡ ይችላሉ ሊያበረክቱ ይችላሉ? በጣም ጥሩ ጥያቄ ነው። እንግዲህ በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንድ የበሌላ መንገድ በማስተማር በመተወን በመጽሐፍ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚህ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው። በተለያየ ሙያው መስክ ውስጥ ነው ያለው። ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው እንዲያድግ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ፣ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድል እናገኛለ። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉመው ለዚህ ሀገር ላለው ኦዲየንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። ሶ እኔ ለይቻላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉና የተደጋገፉ ነገሮች ናቸው ይላል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። በሞንትጎመሪ ኮሌጅ ስለነበረው በኢትዮጵያ የዘመናዊ ቲያትርን የመቶ ዓመታት ጉዞ የሚዘክር መሰናደው ያሰማናችሁ ነው። በዚህ ዝግጅት ላይ ካገኘቸው መካከል የብዙ ተዋናያን መምህር፣ እውቁ ቲያትር አዘጋጅና ተዋናይ ተስፋዬ ሲማ አንዱ ነው። ስለ ቲያትርና ኢትዮጵያ ታሪካዊ ትውውቅ ቀድሞ ያስረዳናል። እንግዲህ የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቴትር በበጅሮን ተክለ ማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓ ም በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናት አልተደረገም እንጂ አሉ፣ የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው ኢትዮጵያ ቲያትር የጀመረው በዚህ ዓመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው። የምናከብረው ደግሞ እንዲያው ክብረ በዓሉን ለማወደስ ሳይሆን ዛሬ ኢትዮጵያ ያለው የቲያትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያድግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የቴአትር ባለሙያዎች አንድም ተጠያቂዎች ነው። ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም፣ ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርዓቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለሙያቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም በፊት በርካታ ቲያትር ቤቶች ነበሩ። አምስት ከስድስት ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግቶ፣ ካለ ብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዚያ መልሰው ቶሎ እንዲከፈቱ የማድረግ መንግስትም ከፍተኛ እገዛ እንዲያደርግና፣ ምክንያቱም ይህን ስናደርግ በርካታ ህዝቦች፣ ያውና በርካታ ህዝብ፣ የኢትዮጵያ ህዝብ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በሥነ ምግባር፣ በስርዓት በዲስፕሊን የታነጸ ህብረተሰብ ስለ አላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው። ይህ ደግሞ እንዲሆን እኛ በውጭ የምንኖር አንድም ከተለያዩ ዩኒቨርሲቲዎች ጋር በመተባበር ባለሙያ ወደዛ እንዲሄደ ሙያ ስልጠና እንዲደረግ አሊያም ደግሞ የፋይናንሻል የገንዘብም እርዳታ እንዲደረግ እኛም እዚህ ተደራጅተን እዛ ሄደን ደግሞ የሙያ ስልጠና የምንሰጥበትን መንገድ ከቴያትር ቤቶች ጋር በመሆን እኛም ራሳችን ገንዘብ በማዋጣት የተለያዩ ሜካፖችን፣ የሳውንድ ሲስተም ለቲያትር ቤት የሚጓደሉትን ነገሮች መላክ እንድንችልና መውሰድ እንድንችል በሙያችን የሚያስፈልገውን ነገር እንድናደርግ ነው። ምክንያቱም ከዚህ ሙያ በተጨማሪ ሌላ ሙያ ያለን ሰዎች ለምሳሌ ሌላ ፋርማሲስት ነኝ። ስለዚህ በምሰራበት ሆስፒታል ለሀገሬ በሚል በርካታ ወደ ሁለት መቶ ሃምሳ አልጋዎችን ልክ ያለ ስለዚህ፣ በሙያይስ ምንድን ነው ለቲያትር ቤት መደረግ ያለበት በዚህ በተለከፍኩበት በምወደው በማፈቅረው በርካታ ልጆችን ባፈራውበት ሙያ ምን ማድረግ አለብኝ የሚለው ጥያቄ ሁሉ ያስጨንቀኛል። እና እንደ ሌሎች ባለሙያዎች ጋር በማስተባበር አንድ ነው በመተባበር የተለያዩ ቲያትር ቤቱ የሚያስፈልጉ ግብዓቶችን መላክም ጭምር እንድናደርግ ነው። ዋናው እኛ እንደራጀል እንጠናከራለን። ከዚህ በኋላ መነሻችን ይሆንና የኢትዮጵያን ቲያትር ማሳደግ ላይ ያተኩራል። አንተ እንግዲህ እዚህ ሀገር ውስጥ መኖር ከጀመር ታት አልፈዋል በኢትዮጵያ ውስጥ በቲያትር ባለሙያነት ቆይታል፣ እዚህ አሜሪካን ሀገር ደግሞ ቲያትር የሚሰራበትን ደረጃና ብቃት እንዲሁም ደግሞ አሰራሮችን ያየ ይመስለኛል። እንደ አንድ ቲያትር ሰው እንዲሁም እንደ አንድ ኢትዮጵያዊ መንፈሳዊ ቅናት ያሳደሩብህ የአሜሪካኖች አሰራር አለ ወይ እንደው ብሎልን፣ እኛም ኢትዮጵያውያን በራሳችን መድረክና በራሳችን አገር ላይ ብንተገብረው የምትለው የዘርፉ አንጡራ የሚባለው ነገር ምንድን ነበረ? በቆይታ እንግዲህ ልምድ ኢትዮጵያም በቴአትር ግራጁዌት ያደረጉት የተመረቁት ከአዲስ አበባ ዩኒቨርሲቲ ከዛ በኋላም አሁን ከኔ ጋር አብሮ እዚህ የምታያቸው በርካታ ወጣቶችን አስተምሬያለሁ። እዚህም ሀገር ከመጣሁ ሀያ ዓመት በላይ ወደ ሀያ አራት ዓመት በላይ ሆኖኛል። በእነዚህ ጊዜያቶች ደግሞ እዚህ ቴአትር የመስራት እዚህ ቴአትር ቤት የመግባት የማየት እድሉ ገጥሞኛል። በአጫዋት ረገድ መጀመሪያ ጽሁፉን በመጻፍ ረገድ፣ በዲሬክቲንግ በአዘገጃጀት ረገድ፣ በትወና ረገድ የተደረጉ የሚደረጉ እንቅስቃሴ የኢትዮጵያ እጅግ በጣም አስደናቂ ነው። በጣም ባለሙያዎቻችን ብቃት አላቸው። በእርግጥ ሙያው ከውጭ በመግባቱ የተነሳ የተለያዩ ቲዎሪዎችን በደንብ ስለተማርን ፕሮፌሽነሊ በደንብ ስላወቅን የአጨዋወት፣ የአዘገጃጀት፣ የአጻጻፍ ብልሃታችን በጣም ድንቅ። ድክመታችን ያለው ድህነታችን ነው። ምክንያቱም ቲያትሮቹ ወይም ቲያትር ቤቶች የምንላቸው ነገሮች እጅግ በጣም በሚገርም ሁናቴ በዚህ አሁን ባለው ቴክኖሎጂ የመብራትና የዚህ የአይቲ ቴክኖሎጂ የተነሳ እጅግ ድንቅ ነው። አውሮፕላኖች መጥተው መድረክ ላይ ያርፋሉ። የፈረስ ግርቢያ ቢኖር ከነፈረሱ መድረክ ላይ ይመጣል። ተራራዎችን፣ ሸንተረር፣ ገደሉ ገደልን፣ ዝናብን የመሳሰሉ ነገር በፊልም ላይ የምናየው በቀጥታ በመድረክ ላይ እንመለከታለን። የሳውንድ ሲስተሙ፣ የድምፅ ግብዓቱ፣ የመብራት ሲስተሙ ሁሉ በኤሌክትሮኒክ ተደርጎ እጅግ በጣም በፈጠንና በሰዓቱ ሰው እንኳ ሳይነካው ሁል ጊዜ ታይም ተደርጎ የሚሰራ ነው። ይህ ደግሞ ከቴክኖሎጂ ማድረግ ጋር ከኢትዮጵያችን ማድረግ ጋር ከሌላው የኢኮኖሚ እድገት ጋር የሚመጣ አዳዲስ ቲያትር ቤቶች ሲሰሩ ልክ አዳዲስ አሁን ሆቴሎች ሲገነቡ ከዚህ ሀገር ስተንደርድ እንዳላቸው ሁሉ ቲያትር ቤቶችም እየደረጁ ሲሄዱ ይሄ ቴክኖሎጂ አብሮ ይሄዳል እና እኛም በተቻለ መጠን ከኢኮኖሚ ጋር አብሮ ኢንቨስትመንት እዛ ላይ በማድረግ የተለያዩ ያስቀኑ ነገሮች ምንድን ነው ሪያልቲ ያላቸው በደንብ በተለይ የቤተ ክርስቲያናዊ ቲያትሮች በሚሰሩበት ወቅት ዮሴፍ ቲያትሮችን ብትመለከት ዮሴፍ የተጓዘባቸውን በረሃዎች፣ ተራራዎችን፣ ሸለቆዎችን ያደረጋቸውን ጉዞዎች ሁሉ በደንብ እንደ ፊልም ነው እምታዩ እና እነዚያ ነገሮች በመድረክ ላይ ሲታዩ እጅግ በጣም የሚደናንቅ ገደሉ፣ ሸንተረሩ፣ ከአውሮፕላን መውረዱ፣ አውሮፕላን መድረክ ላይ መቀመጡ እነዚህ እነዚህ በጣም የሚደንቁ ነገሮች ናቸው እና ከኢትዮጵያ አሁን የእድገት ደረጃ አብሮ ከመበልጸግ ጋር አብሮ ከማደግ ጋር ጥበቡም አብሮ ያድጋል የሚል ተስፋና እምነት አለ። በዚህ ዝግጅት ላይ ቆየት ካሉ ቲያትሮች የተቀነጨቡ ትዕይንቶች ለተመልካቾች ቀርበዋል። ዳንዴው ጨብዶ ከተሰኘው አንቶን ቸኮቭ ጽፈውት መንግስቱ ለማ ከተረጎሙት ቲያትር የተወሰነውን በመቀጠል እናሰማችኋለን። ተዋናያኑ አንጋፋው መምህርና ተዋናይ በላይነህ አቡኔና እቴነሻ አበበ ናቸው።

I come but to up to me, you. But you to look I'm not That's can't You 嗯，好的。 like i yeah, በዚህ በሞንትጎመሪ ኮሌጅ ውስጥ የነበረው ዝግጅት የቲያትርን ጥበብ ጉዞና ወቅታዊ ሁኔታ የተመለከተ ውይይትም የተደረገበት ነበር። የውይይቱ መሪዎች ከነበሩት መካከል አንዷ እውቋ ገጣሚና ተዋናይት ሜሮን ጌትነት ናት። ቀደም ሲል እንዳየኸው በጥናታዊ ጽሑፎች ላይ የቀረቡት የቲያትር ታሪክ ውስጥ የነበሩ እንቅስቃሴዎች፣ ቲያትር እንዳያድግ ተግዳሮቹ ምን ነበሩ? በባለሙያው ዘንድ፣ በማህበረሰቡ ዘንድ፣ በአሰራር፣ በፖለቲካው፣ በኢኮኖሚው እንዲሁም በተለያዩ ነገሮች ያሉትን ችግሮች ምንድናቸው የሚል ነው። እዚህም ሀገር መተን ደግሞ በተለያየ ምክንያት በተለያየ ሙያ ውስጥ ሆነው ሙያውን ማሳደግ ወይም መቀጠል ያልቻሉ ሰዎች በምን አይነት መንገድ ማድረግ ይችላሉ የሚለው ሳይሆን ለመመለስ ነው የመጣ ነው እና ይሄ የኔ መልስ አይሆንም። ግን እነዚህን ነገሮች ደግሞ እንደ መነሻ ወስደን ቀጥሎ ላይ ምን ማድረግ እንችላለን የሚለውን ነገር ለማድረግ ነው እና ብዙ ናቸው የተነሱት ነገሮች። እስከ ዛሬ ባለው ሂደት ውስጥ የማትረሻቸው በኢትዮጵያውያን ታሪክ ብዙ ለውጦች አስከትሏል የምታያቸው ቲያትሮች የትኞቹ ናቸው? እኔ ታሪካዊ ቲያትሮች ችላለሁ? ብዙ ቲያትሮች አሉ። ቲያትር ማህበረሰብን ያንጻል፣ ትውልድን ያንጻል፣ መልእክቶች ታስተላልፍበት አለ፣ ታዝናናበት አለ። በራሱም ደግሞ ኪነጥበብ ለኪነ ጥበብ ደግሞ ተብሎ ለውበት ስትል ደግሞ ትሰራለህ እና ከመልእክት ማስተላለፍ ጋር ብቻ አናስበውም፣ ከታሪክ ማስተላለፍ ጋር ብቻ አናስበውም። በራሱ መቆም የሚችል ጥበብ ነው፣ ቲያትር ለቲያትር ለራሱ ጥበብ ለጥበብ የሚለው ማለት ነው። እንደዛ ሆኗል ግን ደግሞ እኔ በተለየ መንገድ ታሪካዊ ቲያትሮች እጅግ በጣም ትልቅ ዋጋ ነበራቸው ብዬ አስባለሁኝ። ለምሳሌ ብጠቅስ አሁን ቴድሮስ ቲያትርን ለምሳሌ ማንሳት ብንችል አጼ ቴድሮስን በታሪክ እናውቃቸዋለን፣ በመጽሐፍ ተጽፈውልናል፣ በታሪክ ተነግረውናል። ግን መድረክ ላይ መጥተው አጼ ቴድሮስ ግዘፍ ነስተው በኅሊናችን እንዲቀረጹና ያንን እሳቸው ሊያስተላልፉ የፈለጉትን ትልቅ ራዕይ እንድንሸከም ያደረገን ግን ቲያትር ነው ብዬ አስባለሁ። የቲያትር ባለሙያዎች ናቸው። በአካል መጥተው ቲያትር ላይ አፄ ቴድሮስ እኚ ናቸው እንዴ እንድንል ከነ ሹሩባቸው ከነ ሙሉ ግርማ ሞገሳቸው ከነ ዓላማቸው እንድናይ ያደረገን ቲያትር ነው ብ ያስባለሁ። ሌሎችም ታሪካዊ ቲያትሮችን ብናይ የትውልድን ቅርጽ የሀገርን ሁኔታ ፍንትው ዋርባ ያሳያሉ ብዬ የማስባቸው ታሪካዊ ፈንትዎችን ነው። ሆኖም ግን ቀደም እንዳልኩ በተለያየ ርዕሰ ጉዳዮች ላይ ቲያትሮች ይሰራሉ፣ ያዝናናሉ። የፋይዳቸው ብዙ ነው። ቲያትር ለኢትዮጵያውያን ሴቶች አኗኗርና አስተሳሰብ ፍትሐዊ ነበር ብለሽ ታስቢያለሽ? ከፍትሐዊነት አንፃር ቲያትር አይደለም በሀገራችን ውስጥ አይደለም በሌላውም አለም ያለው የሴቶች እንቅስቃሴ ፍትሐዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል በቲያ ሴክተር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኝ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም ጮክ ብለው እንዲናገሩ ድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር። ቃሉ ተጠይ ያንን ሁሉ ደግሞ አልፈው ተሻግረው ይህንን ያሻገሩ በጣም በርካታ ልጆች አሉ። በዛ አጋጣሚ ለነሱ ያለኝን አክብሮት መግለጽ ይፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ እየተሻሻለ የመጣው አሁን በጣም በርካታ ሴቶች በየመድረኩ አሉ እና አሁንም ፍትሐዊ ነው ብለናና፣ ምንም ወና ከጽሁፍ፣ ከዝግጅት፣ ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃ ያ ነገር አድሬስ ተደርጓል ብያለሁ። ፍትሐዊ አይደለም ብዬ የምናገረው ነገር ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር

በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። የዛሬ ቆይታችን ትኩረት ከሰሞኑ በዋሽንግተን ዲሲ አቅራቢያ በሚገኘው ሞንትጎመሪ ኮሌጅ የቲያትር አዳራሽ ውስጥ ስለተካሄደው ልዩ የዘመናዊ ቲያትርን መቶኛ ዓመት የሚዘክር ዝግጅት ነው። በዕለቱ ከቀረቡ የቲያትር ትዕይንቶች መካከል አንዱ ባልቻባ ነፍሱ የተሰኘው ቲያትር ነው። አንጋፋው ተዋናይ ቀለም ወርቅ ደበብና ተዋናይትና ተወዛዋዥ ኩሪባቸው ወልደ ማርያም ከተጫወቱ ትዕይንት በጥቂቱ እናሰማችሁ። ዕለቱ ስለ ቲያትር ብቻ ሳይሆን ስለ ቲያትር ተመልካቾችም ተወስቷል። ከአስቂኞቹ ገጠመኞች የተወሰኑትን እንስማ። እንደምታውቁት ተመልካቾቻችን ብስል ተቀሌ መሆናቸው እውነት ነው። መደር ላይ ወጥቶ ብር የሚሸግ ከተዋናዩ ላይ ሲጃራ ነጥቆና ለኩሶ ወደ ወንበሩ የሚመለስ አዳራሽ ውስጥ ከሆኑ አሁን እንዲህ ሊሆን ነው ቀጥሎ ከሌ ይመጣል እያለ የተቤቱ ታሪክ ለመናገር የሚጣጣ እንደ ጥይት የሚፈነዳ ማስቲካ የሚያንጣጣ በስልክ ወሬ የተወኔቱን ታሪክ ለመናገር የሚቃጣ በስልክ ወሬ ሰላማዊ ታዳሚ የሚያውቅ አሁ ትያትር ቤት ነኝ ቆይተነሽ ደውኝ ወይም ሰው ታ ራሴ ደውልሻ ለ ይህ ሽክታ መሆኑ የሚል አይነት ዲስኩር የሚያወድ አንዳንዱ ደግሞ ረረር ብሎ መምጣቱ ሳያንስ ካላጣ መቀመጫ መድረክ ላይ ባለ ወንበር ላይ ሄደው የሚሰየም አይነቱ ብዙ ነው። ብዙዎቻችሁ ግን ስራ ጠብቃችሁ ሰዓት አቅብራችሁ በፀሐይና በብርድና በዝናብ ተሰልፋችሁ በጥሞና ተከታትላችሁ እስከ መጨረሻው ቆይታችሁ ባለሙያዎችን አመስግናችሁ የምትሄዱ በመሆናችሁ ክብርና ምስጋና ለእናንተ። አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ደሳሌ መኮንን ደግሞ በድምፅ ምህንድስናው እስካሁን ድረስ አብረናችሁ ነበር። የሳምንት ሰው ይበለን። መልካም ምሽት።